አድዋ ድል ዋጋ የኢትዮጵያዊ ማንነትን ያረጋገጠ ብቻ ሳይሆን ለሰው ልጆች ክብርና ነጻነትም ሰፊ ትርጉም እያበሰረ ነው ሲሉ አንዳንድ የታሪክ ምሁራን ይናገራሉ። በሌላ በኩል ደግሞ ዛሬ ኢትዮጵያ ለገጠሟት አገራዊ ወይም ብሔራዊ አንድነት ችግሮች መፍትሄ አመላካች ነው ሲሉ አንድ የታሪክ ተመራማሪ የተናገሩትን ጠቅሶ መለስካቸው አመሃ ተከታዩን የትንታኔ ዘገባ አጠናቅሯል። የታሪክ ተመራማሪዎች እንደሚነግሩን ከሆነ አጼ ምኒልክ በሕይወት እያሉ የተከበረው ሰባተኛው የአድዋ ድል በዓል በእጅጉ የደመቀ ነበረ። የዘንድሮው መቶ ሀያ አምስተኛው የአድዋ ድል በዓልም ደምቆ እንዳለፈ ብዙ የሚያነጋግር አይደለም። የዘንድሮ በዓል የሚለየው ግን ለድሉ በዓል በኢትዮጵያውያንም ሆነ በሌሎች አካላት የተሰጠው ትርጉም ወይም በአገሪቱ የወደፊት ፖለቲካ ሕይወት በሚኖረው አንድምታ እንደሆነ የታሪክ፣ የፖለቲካ፣ የሥነ ሰብና በመሳሰሉት የትምህርት መስኮች የተሰማሩ አዋቂዎች ይናገራሉ። የሰላም ሚኒስቴር ለበዓሉ ዋዜማ ካሰናዳቸው ዝግጅቶች መካከል በአንዱ ላይ ስለ አድዋ ድል የጥናት ወረቀት ያቀረቡትን በመቀሌ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር አያሌ በከረን በዚሁ ዙሪያ አናግሬያቸዋለሁ። ለመሆኑ የአድዋ ድል ከኢትዮጵያ አልፎ ለሰው ልጆች ሁሉ ክብርና ነጻነት አንድምታ ምታ ይኖረው ይሆን የሚል ጥያቄ ነበር ያቀረብኩላቸው። አድዋ ጣሊያን ውስጥ አይደለም ያለው፣ አድዋ ያለው ኢትዮጵያ ነው። እነዚህ ጣሊያኖች ከሀገራቸው ወጥተው ብዙ ቦታ አቋርጠው መጥተው ነው የወጉን። ለምንድን ነው የወጉን? እኛ ከእናንተ የበለጥን ነን፣ የበላይ ነን፣ እኛ ነጭ ነን እናንተ አፍሪካውያን ናችሁ። ረጅም የሆነ ታሪክም ቢኖራችሁ ስልጣኔም ቢኖራችሁ ሃይማኖትም ቢኖራችሁ ፋይዳ የለውም። ከየኛ በስር መሆን አለባችሁ የቅኝ አገዛዝ ስር መውደቅ አለባችሁ ብለው ተነስተው ያንን ማፍረሳችን ያንን ማፍረሳችን ያንን ደግሞ ሲያደረጉት ለብቻቸው አይደለም። መላው አውሮጳውያኖች በዛ ድርጊት ተሰማርተው ጠቅላላ አፍሪካን ከእኛና ከላይቤሪያ በስተቀር በቁጥራቸው ስር በቅኝ አገዛዝ ስር አድርገው ነበረ። እና በቆራጥነት ኢትዮጵያዊ ማንነትን በሚገባ ጥልቅ በሆነ መንገድ በመገንዘብ ነፃነታችንን አናስነካም፣ ክብራችንን አናስነካም፣ ማንነታችንን ሰው መሆናችንን አናስነካም ብለን ተዋግተን ያ የተዋጋ ነው ለእኛ ብቻ ሳይሆን ቅኝ አገዛዝ ስር ለወደቁ ሁሉ ተምሳሌት እንዲሆን አርያ እንዲሆን ማበረታቻ እንዲሆን ስለሆነ ትልቅ ነው ማለት ነው። ብዮንድ ኢትዮጵያ ነው ማለት ነው። በዶክተር አየለ አባባል የአድዋ ጦርነት አንዱን ሰራዊት ተሸናፊ ሌላውን ሰራዊት ድል አድራጊ ያደረገ ጦርነት ብቻም አይደለም። ከጦርነቱ ፍጻሜ በኋላ ጎልተው የወጡና የፍልስፍና ይዘት ያላቸው ሐሳቦችን የሚያመነጨ ወይንም የወለድ እድል ነው ሁልጊዜም መከበር እንዳለበት ምክንያቱም ዓለምን የተሻለች ቦታ እንድትሆን ያረጋታል። ተርኒንግ ፖይንት የዓለም ታሪክን የቀየረ አዲስ ምዕራፍ የፈጠረ አዲስ ቋንቋ የፈጠረ በፊት ቋንቋው የጭቆና መበዝበዝ ሲሆን ጭቆናን ከራሱ ላይ ለማውረድ የሚዋጋ ቆራጥ ሆኖ ነፃነቱን እንደገና እስከሚያገኝ የሚዋጋ ህዝብ ፈጠረ። እና በዛ ምክንያት ነው እንግዲህ እንዳየኸው በጣም ብዙ አምባሳደሮች ናቸው የመጡት። እና እነሱም ባለቤትነት ወስደዋል ማለት ነው። አድዋን ባለቤትነቱ የኛ ብቻ አይደለም። አሁን ያው እንደሰማው የቅድሙ የአፍሪካ ህብረት ንግግርንም እንደሰማው ባለቤትነቱ ከኛ አልፎ ሌሎችንም እያጠቃለዋል ማለት ነው። ይሄ ደግሞ አውሮፓውያኖችን ማክበር አለባቸው ብዬ አምናለሁ። የሰውን እኩልነት እስከተቀበልን ድረስ አንድ ሰው ከሌላ ሰው መብለጥ የለበትም የሚለውን መርህ እስከተከተልን ድረስ ይህ ድል የሁላችንም ድል ነው። ለዚህ ነው ሸርድ ቪክትሪት እየተባለው የአድዋ ድል በኢትዮጵያዊ ማንነት ላይ ያሳደረው አዎንታዊ ተጽዕኖ ቀላል እንዳልሆነ በማስረዳት ይህም መበረታታት አለበት ሲሉ ዶክተር አየለ ይከራከራሉ። እንደ ገባኝ ከሆነ ብሔራዊ ማንነት ብሔራዊ ንቃት ስትል ከክልል አስተሳሰብ ከክልል አስተሳሰብ እየተንሸራተትን እያለፍን ወይም ደግሞ ያ ክልልን በፊት የመለያ የመገደቢያ አጥር ሰርቶ መቀመጫ እዛ ውስጥ ደግሞ ከተገኘና የዛ አካል ካልሆንክ ማግለያ ማፈንቅያ ነበረ። እርግጥ ነው በቅርብ እንዳየነው ከሆነ ይሄ ብሔራዊ ማንነት በድፍረት የዛ አይነት ትርክቶች፣ ውይይቶች በርክተዋል። እና እንደ አድዋ አይነቱ ደግሞ አውዱን ጠብቆ ሲመጣ የበለጠ ምክንያቱም የአድዋ ምስጢር አንድነት ነው። ሌላ ምንም ምስጢር የለውም። አንድ የሆነ የተባበረ ህዝብ ምንም አይነት ኃይል ሊያሸንፈው እንደማይችል ነው። አሁንም አንድ ከሆን ከተባበርን ያሉንን ችግሮች የኢኮኖሚ ችግር በለው የፖለቲካ ችግር በለው የሁሉንም ችግር ልንፈታ እንደምንችል የሚያሳይ ነው እና ያንን ነው ሁልጊዜ መከተል ያለብንና ይህ ንቃቱ ደስ የሚል አቅጣጫ ነው፣ ደስ የሚል ፍንጭ ነው። መቀጠል አለበት ሁላችንም ደግሞ እሱን ማበረታታት አለብን ማለት ነው። የኢትዮጵያ ብሔራዊ ማንነት ንቃተ ሕሊናና ካለፉት አርባና ሐምሳ ዓመታት ወዲህ ከዚህ የማንነት ጅረት ውጭ እየፈሰሱ የሚታዩ የብሔራዊ ማንነት ንቃቶች አሉ። በእነዚህ ሁለት ኃይሎች መካከል የሚፈጠሩ ግጭቶች ባለፉት አራትና አምስት ወራት በትግራይ ክልል በተከሰተ ወታደራዊ ግጭት የደረሱበት ከፍተኛ ደረጃ ታይቷል። የህዶ አድል እንዲህ ያሉ ችግሮችን ለመፍታት ምን ያህል ይረዳል? ለዶክተር አየለ በከሬ ያቀረብኩላቸው ጥያቄ ነበረ። በጣም ይረዳል። አንደኛው ቁም ነገር መገንዘብ ያለብን ባለፉት ሰላሳ ዓመታት ምንድን ነው የተገነዘብ ነው። ድርጊቱ ምንድን ነው በምትልበት ጊዜ ኪሳራው ይበልጣል ከጥቅሙ። ሚሊየንስ ናቸው ከቦታቸው የተፈናቀሉ ብዙ ኢትዮጵያውያን ህይወታቸውን አጥተዋል። በማያውቁት ነገር ተገለዋል። እና ምንድን ነው የተማርነው ክልል ስታጥር እና በዛ ብቻ ራሴን ዓለም አለው ለማለት ስታስብ እንደማይሰራ ነው ያሳየን። ምክንያቱም የእኛ ታሪክ ዘርፈ ብዙ ኤትኒክ የሚባለው ያ ህዝብ የተሳሰረ ነው። አላን እንዎ በቀላሉ ቆራርጠህ ለብቻው ለብቻው ለማስቀመጥ አትችልም። የረጅም ታሪክ ስል ደግሞ ከ2000 በላይ ከ3000 ዓመት በላይ የሆነ ታሪክ ነው። በዛ ታሪክ ውስጥ በተለያየ መንገድ ህዝቦች ተሳስረዋል፣ ተገማምደዋል። ስለሆነም ይሄ ኢትዮጵያዊነት የምንለው ቅዠት አይደለም፣ ህልም አይደለም። በድርጊት ኮንክሪት በሆኑ ነገሮች የመጣ ነው እና አይ ቲንክ ወደዛ እየተመለስን ያለን ይመስለኛል አሁን። ምክንያቱም ጠባብነት ለጥቂት ሰዎች ብዙ ነገሮችን ሊያመጣ ይችላል፣ ሀብታም ሊያረጋቸው ይችላል፣ ግን ህዝብን አይጠቅምም። ህዝብ ደግሞ እርስ በርሱ ሲፋጭ የሚጎዳው ሀገሩ ነው። ሀገር ደግሞ ካጣናት በቃ ሌላ ሀገር የለንም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ